ሰማያዊ ፓርቲ በአዲስ አበባ ከተማ በተለያዩ ፖሊስ ጣቢያዎች አንዳንድ የአመራር አባላቱን ጨምሮ ከሰማኒያ በላይ አባሎቹና ደጋፊዎቹ መታሰራቸውን አስታወቀ። ከእነኚህም መካከል ፍርድ ቤት የቀረቡት ሶስት ብቻ መሆናቸውን የገለጹት አንድ የፓርቲው አመራር አባል ፖሊስ የፍርድ ቤት ትዕዛዝን ባለመቀበል በዋስ የተፈቱ አንዲት የአመራር አባልን በስር ወይም እንዳሰራቸው ተናግረዋል። የፖሊስን ምላሽ ለማግኘት የተደረገው ጥረት እስካሁን አልተሳካም። የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ ሰለሞን ተሰማ ለቪኦኤ እንደገለጹት በአሁኑ ጊዜ በተለያዩ የሀገሪቱ ክፍሎች እጅግ ብዙ የሰማያዊ ፓርቲ አባላትና ደጋፊዎች እስር ቤት ይገኛሉ። በተለይም በደቡብ ምዕራብ ሸዋና በደቡብ ባሌ አያሌ አባሎቻችን በእስርና በከፍተኛ እንግልት ላይ ይገኛሉ ሲሉም ያማርራሉ። በአዲስ አበባ ከተማ ብቻ ይላሉ አቶ ሰለሞን፣ በየካ ክፍለ ከተማ በቤላ ፖሊስ ጣቢያ፣ በጉለሌ ክፍለ ከተማ ላዛሪስት ፖሊስ ጣቢያ፣ በአራዳ ክፍለ ከተማ ገዳም ሰፈር ፖሊስ ጣቢያ እንዲሁም በአዲስ ከተማ ክፍለ ከተማ ኳስ ሜዳ ፖሊስ ጣቢያ ከ85 በላይ አባሎቻችንና ደጋፊዎቻችን እንዲሁም አንዳንድ የአመራር አባሎቻችን ታስረዋል ብለዋል። አቶ ሰለሞን ተሰማ በአሁኑ ሰዓት ሁለት የስራ አስፈጻሚ አባላቶቻችን የውጭ ጉዳይ ኃላፊያችን አቶ አበባ አካሉ እና የሴቶች ጉዳይ ኃላፊያችን ወይዘሪት ብሌን መስፍን በቁጥጥር ስር ሲገኙ የብሔራዊ ምክር ቤት ሰብሳቢያችን አቶ ይነቃቸው ከበደ እና ሌሎች አባላቶቻችን የምክር ቤት አባሎቻችን በእስር ላይ ነው የሚገኙት። ከዚህ በተጨማሪ ከሰማኒያ አምስት በላይ የሚሆኑ ደጋፊዎቻችን በአራት ፖሊስ ጣቢያዎች ውስጥ ብቻ ሰማኒያ አምስት የሚደርሱ ደጋፊዎቻችን በእኛ ኬዝ በሰማያዊ ምክንያት ታስረው ይገኛል። የፓርቲው የህዝብ ግንኙነት ኃላፊ እንደዘረዘሩት ከሆነ ታስረዋል ካሏቸው የአመራር አባላትም ሆነ አባላትና ደጋፊዎች መካከል አብዛኛው ፍርድ ቤት አልቀረበም። ሶስቱ ብቻ እንደቀረቡም ይናገራሉ። እየተፈጸመ ነው ላሉት መሰረታዊ የሰብአዊ መብት ገፈፋም በጥሩ ማሳያነት ያቀረቡት የላዛሪስ ፖሊስ ጣቢያ በቁጥጥር ስር በኋላቸው በድርጅቱ የሴቶች ጉዳይ ኃላፊ በወይዘሪት ፕሌን መስፍን ላይ ፈጽሟል ያሉትን ተግባር ነው። የፍርድ ቤቱ ዳኛ ምን ብለው ወሰኑ? ሶስት ጊዜ በቀጠሮ ካመላለሷት በኋላ በአስር ሺህ ብር ዋስትና እንድትወጣ ብለው አዘዙ። ነገር ግን ፖሊስ ጣቢያውና የአሁን ያለው ወቅታዊው አመራር ወይዘሪት ፕሌንን የዋስትና መብት ከልክሎ በእስር ላይ እንዲቆዩ አዟል። ይሄ አሁን የማነሳልህ እንደ አብነት ምስት ጥቅምት ሁለት ሺህ ዘጠኝ ዓመተ ምህረት የፖሊስ ጣቢያው ለፍርድ ቤቱ ውሳኔ ተገዢ ባለመሆን ያንን አድርጓል። አቶ ሰለሞን ጨምረው እንዳብራሩት ከሆነ ፖሊስ ጣቢያው ይህንን እርምጃ እንደወሰደ ፓርቲው ቅሬታውን በአስቸኳይ ጊዜ አዋጁ መሰረት ለተቋቋመው የቅሬታ መርማሪ ቦርድ አቅርቧል። የአስቸኳይ ጊዜ አዋጁ በፓርቲያቸው እንቅስቃሴ ላይ ጫና መፍጠሩን ያስታወሱት አቶ ሰለሞን ሕግን በተመረኮዘ ሁኔታ ይህን ጫና ለማለዘብ ፓርቲው ጥረቱ እንደሚቀጥልም ያስረዳሉ። ብዙ መብቶቻችን በአስቸኳይ ጊዜ አዋጁ ምክንያት ብዙ ዲሞክራሲያዊ መብቶቻችን፣ የመደራጀት መብታችን የመሳሰለው መጠነኛ የማይባል ተጽዕኖዎች ጥሮ ነው ያለው። ስለዚህ ይሄንን ተጽዕኖ የበለጠ እንዲሰፋና ከፍ ያለ የመንቀሳቀስ የመደራጀት መብታችን፣ ዴሞክራሲያዊ መብታችንን ለማስመለስ የምናደርገውን ትግል እንቀጥላለን። በጉዳዩ ላይ የፖሊስን አስተያየትና መረጃ ለማካተት ያደረግነው ጥረት ለጊዜው አልተሳካም። ወደፊት ምላሽ ካገኘን ለማቅረብም እንሞክራለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ